የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን አድማጮቻችን። በሳምንት ውስጥ ከተሰሙ የጋቢና መሰናዳዎች መካከል የተወሰኑትን መርጠን በድጋሚ በምሽቱ እናስደምጣችኋለን። የተመረጡ ሙዚቃዎችንም በየጣልቀው እናሰማለን። አብሬያችሁ የማመሸው ሀብታሙ ስዩም ነኝ። በዚህ ሳምንት የኮሮና ቫይረስ ስርጭት አሳሳቢነት ጨምሮ ሰምተዋል። ኢትዮጵያ ከዚህ ጋር በተያያዘ የመታደርጋቸውን የመከላከያ መላዎች የተመለከተ ቆይታ አድርጋ ነበር። የመጀመሪያው ማጠንጠኛችን ያው በቦሌ አይሮፕላን ማረፊያ ላይ ያለው የቅድመ ጥንቃቄ ስራችን ነው። እሱን በተመለከተ በየጊዜው ያሉትን ሁኔታዎችን ታሳቢ እያደረግን እያጠናከርን የመጣ ነው። አሁን ከቻይና የመጣ ማንኛውም መንገደኛ በሶስት ዘርፍ የሙቀት ልየታው እየተደረገ ነው ያለው። የመጀመሪያው ቀጥታ ገና ከአይሮፕላን እንደወረደ ማንኛውም ተሳፋሪ ማስክ አድርጎ መውረድ ይኖርበታል። እሱም ብቻም ሳይሆን እንደወረደ የሙቀት ልኬት ይደረግለታል። እሱን ካለፉ በኋላ በቀጥታ ለብቻቸው የቻይና መንገደኞች የሚስተናገዱበት ሌን ተዘጋጅተዋል። ከዛ ለብቻቸውም ደግሞ እስከ ኢሚግሬሽን ካውንተሩ ድረስ የሚሄዱበት የሚስተናገዱበት ሊሆን ተዘጋጅተዋል ከኢሚግሬሽን ካውንተር እስከሚደርሱ ድረስ ሶስት የሙቀት ልየታዎች ውስጥ ማለፍ ይኖርባቸዋል ማለት ነው። ሌሎች ስራዎችን በተለይ አየር መንገዱ ብዙ አካላትን የሚያስተናግድ ነው። የአየር መንገዱ ስታፎች አሉ፣ የኢሚግሬሽን ስራ ስታፎች አሉ፣ የሴኩሪቲ ሰራተኞች አሉ፣ የኦፕሬሽን ስታፎች አሉ። እነሱን ማዕከል ያደረጉ ደግሞ የቅድመ ጥንቃቄ ስልጠናዎችንም እያካሄድን ያለ ነው። አሁን ደግሞ ከደብሊው ኤች ኦ የመጡ ኤክስፐርቶች ባለሙያዎች አጠቃላይ በአየር መንገዱ የሚካሄደውን የክሪው ወይም ደግሞ የአየር መንገዱ ሰራተኞች በተለይ ከአሮፕላን ጋር የሚበሩትን ታሳቢ ያደረገ ለየት ያሉ ስልጠናዎች እና ከሁሉ በላይ ደግሞ አጠቃላይ የስክሪኒንግ ሲስተሙ የልዩ ሲስተም ዓለም አቀፍ ስታንዳርዱን በተመለከተ መሆኑን የሚያጠና እንዲሁም ደግሞ ግዛት የሚሰጥ ቲምም ገብቶ እየሰራ ነው ያለው። ይሄ እንግዲህ ብቸኝ አይደለም። ድሬዳዋ ላይም የባቡር ኮሪደራችንን ታሳቢ ባደረገ መንገድ ልየታውን ጀምረናል። እንዲሁም በየብስ ደግሞ ወደ ሀያ ሰባት አካባቢ የሚሆኑ ቦርደሮቻችን ላይም ስራዎችን እየሰራን ነው። ይሄ እንግዲህ አጠቃላይ ከልየታ ጋር በመግቢያ በሮቻችን የምንሰራው ነው የሚሆነው ሌላው ግን ተጠርጣሪ በሚመጣበት ወቅት ደግሞ የምናቆያቸው ሌላው ግን ተጠርጣሪ በሚመጣበት ወቅት ደግሞ የምናቆያቸው ሴንተሮች ላይ እሱንም እያጠናከርም ያለ ነው። ከዚህ በፊት አንድ ሴንተር ብቻ ነበር ያለን ቦሌ ጨፋ። ነገር ግን ከዚህ በላይ እንኳን ችግር ቢመጣ በሚል ትልልቅ ችግሮችን ታሳቢ አድርገን ነው ስራዎች የተሰሩ ያሉት። ለዛም አንድ ሌላ ማዕከል አሁን አራት ኪሎ ላይ፣ እንዲሁም በተጨማሪ ደግሞ ኤካ ኮተቤ ሆስፒታል አጠቃላይ ግማሽ ስራው ላይ ገና ቅርብ ጊዜ የተጀመረው ሆስፒታልም ስለሆነ በቂ ስፔስ ስላለው እሱንም ልክ እንደ አንድ አይሶሌሽን ሴንተር የማደራጀት ስራ እየሄደ ነው ያለው። ከፍተኛ ደግሞ የሕክምና ጽኖ ትኩረት የሚፈልጉ ህሙማን ደግሞ ይመጡ በቅዱስ ጴጥሮስ የተዘጋጀ ማዕከል አለ። ዶክተር ኤባ አባተ አሁን ላይ አምስት ኢትዮጵያውያንና አንድ የቻይና ዜጋ በኮሮና ቫይረስ ተጠርጥረው በማቆያ ውስጥ እንዳሉ ገልጸዋል። በሌላ በኩል ኢትዮጵያ የኮሮና ቫይረስ ምርመራ ለማድረግ አስፈላጊ የሆነውን የኬሚካል ቅንብር በማግኘቷ ከነገ በኋላ በሚኖሩት ቀናቶች ጀምሮ የቤተ ሙከራ ምርመራውን አገር ውስጥ ማካሄድ እንደሚቻልም አስታውቀዋል። እንግዲህ ከልየታ አንጻር አሁን እስካሁን ወደ ሀያ ዘጠኝ የሚሆን ጭምጭምታዎችን ከማህበረሰቡም ከተቋሞቻችን ያገኘንበት ሁኔታ ነው ያለው። እንግዲህ ደብሌቾ ባስቀመጠው ክራይቴሪያ መሰረት መስፈርት መሰረት ወደ አስራ አራት የሚሆኑት ናቸው ለልየታ የሚያበቃ መስፈርት ያላቸው። ከዚህ በፊትም እንደገለጽ ነው እንግዲህ የስምንቱን መንገደኞች ለብቻ ቆይተናቸው የላብራቶሪ ውጤታቸውም ከተሰማ በኋላ ከልየታ ማዕከሉ አውጥተናቸዋል። አሁን ግን በአሁኑ ወቅት ስድስት የሚሆኑ በልየታ ማዕከላችን ውስጥ አሉ። አንደኛው ቻይናዊ ነው። አምስት እንግዲህ ይሄ በጥቅሉ እንግዲህ እየሄድንበት ያለው ነገር ነው። እንግዲህ በምን አይነት መንገድ መመራት አለበት ከበጀታ አንጻር ሌሎች ነገሮችን የያዘ ደግሞ ፕላኑም ፋይናላይዝ ተደርጎ ላይ መለከታቸው አካል እየቀረበ ፓርትነሮችንም ጨምሮ ውይይትም የተደረገበት ነው ያለው። አስፈላጊውም ግብአት ድጋፎችንም ከፓርትነርስ እያገኘን ያለንበት ሁኔታ ነው ያለው። ምርመራማ አንጻር እንግዲህ እንደምናውቀው ይሄ ብቸኛ አዲስ ዝርያ ነው። ለየት ያለ ለብቻው የተቀመመ ኬሚካል ስለሚያስፈልገው እሱን ለማግኘት የዓለም ጤና ድርጅት ድጋፍ ተከክሎበት ከጀርመን የደረሰን ዛሬ ጠዋት ደግሞ ከእኛ ጋር አብረው የሚሰሩ የቻይና ተቋማት ጋር ባለን ግንኙነት ከዛም የደረሰችን ታሳቢ አድርገን ከነገ ጀምሮ ራሱም ራሳችንም እዚ ውስጥ የምናደርግበትም ሁኔታ ለ ዶክተር ኤባ አባተ በቻይና ውሃንና ሁቤ ከተማ የሚኖሩ ተማሪዎች ወደ ኢትዮጵያ የሚመለሱበት ሁኔታ ቢመቻች አሁን ላይ ባለው ሁኔታ መቀበል ይቻል እንደሆነ ተጠይቀው ተከታዩን መልሰዋል። እንግዲህ እንደዚህ አይነት ውሳኔዎች ከመወሰናቸው በፊት ብዙ ነገር መታየት ያለባቸው ነገሮች ይኖራሉ። ከአቅም አንጻር ከሆነ ይህንን የማደራጀት የመስራት ስራ ማከናወን ነው ብዙም የሚከብድ አይደለም። ከዛ የሚመጡት ከውሃን ዋናው ኤፒ ሴንተር ሊሆን ይችላል ወይም ደግሞ በሽታው የተከሰተበት ወደ ስልሳ ፐርሰንት በላይ አሁን ያለው የበሽታ ሎድ ያለው ሁዋን እና ሁቤይ ፕሮቬንስ ላይ ነው ያለው። ስለዚህ ከነዚህ ከዛ የሚመጡ ጤነኞች ናቸው። ግን ለሁለት ሳምንት ቢያንስ ክትትል የሚያስፈልጋቸው ከማህበረሰቡ ቢያንስ ወጣ ባለመንገድ ተለይቶ የሚቀመጥበት ሁኔታ መዘጋጀት ይኖርበታል። ሌላም ዓለም ላይ እየተሰራ ያለው እሱ ነው። ያንን ከማድረግ አንጻር ብዙም ችግር ላይኖሮ ይችላል ግን ይሄ ብቻ ዝግጅት ይፈልጋል ሌሎች ነገሮችንም። ነገር ግን ውሳኔው ራሱ በደምብ ሳይንቲፊክም በሆነ መንገድ ብዙ ነገሮችን ታሳቢ ተደርጎ መመዘን ይፈልጋል። ስለዚህ የመንግስት አካል ይህንን ውሳኔ የሚወስድ ከሆነ በእኛ በኩል ሊሰሩ የሚችሉ ነገሮችን እየሰራን ያለ ነው። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ባሳለፍነው ሳምንት ለወጣቶች ካቀረብናቸው ጥያቄዎች አንዱ ወደ ጎጂ ሱሶች እንድትገቡ የሚያደርጋችሁ ምክንያቶች ምንድን ናቸው? ምንስ መደረግ አለበት ትላላችሁ የሚል ነበረ። እናንተም ይህንን መልሳችኋል። ማቴዎስ ድጋው፣ ወጣቱን እዚህ ነገር ውስጥ ሊከተው የሚችለው በዋነኝነት ብዬ የማስበው የምንመራበት የፖለቲካ መስመር ነው ብዬ አስባለሁኝ። እና ወጣቱ መዋያ ሳጣ ሊሆን ይችላል። ወይም ደግሞ እንደ መንግስት መንግስት መስራት ያለበት እያንዳንዱ ወጣት በትምህርት ዘርፍ ላይ ሊሆን ይችላል። በትምህርት መስኩ የማይሳካለት ደግሞ በተለያዩ እሱን የሚያስደሱት ስራዎች ላይ በመሰማራት ቢዚ ሆኖ በፈጠራ ዘርፍ ላይ ሊሆን ይችላል። በተለያዩ ጉዳዮች ላይ በማተኮር ወጣቱን ከስራ ፈትነት መታደግ ሲችል ጣቷን ሱሰኛ ላይሆን ይችላል ማለት ነው እና አብዛኛው ወጣት አንባቢ መሆን መቻል አለብን። እንዲህ እንዲሆን ከፈለገ ደግሞ መንግስት እንዴት ብዬ ነው ይህንን ወጣት ሙሉ በሙሉ በትምህርት ዘርፍ ላይ በፈጠራ ዘርፍ ላይ ሳይንስ ሳይንስ ላይ ያተኮረ ትምህርት ሊሰጠው የምችለው ብሎ መንግስት በደንብ መስራት አለበት ማለት ነው እንደ መንግስት ማለት ነው። እና አርቲስቶችም ቢሆኑ ወጣቱ ላይ ያተኮሩ የተለያዩ የመዝናኛ ስራዎችን አሰልች ባልሆነ መንገድ መስራት ሲችሉ፣ አብዛኛው ወጣት እሱን ማስደሰት የሚችል ነገር፣ የስፖርት የተለያዩ ማዕከላት የተመሰረቱበትን አላማ መጠበቅ ሲችሉ፣ ወጣቱም በአንድ የሚሆን በሌላ አጋጣሚ ከሱስ ልንታደገው እንችላለን ማለት ነው። መስከረም ይባላል። ወጣቶች ወደ ሱስ የሚገቡት ጓደኛ ተጽዕኖ ብዙ ጊዜ ይኖራል። አንዱ ጓደኛ ለምሳሌ ሱሰኛ ከሆነ ራሱን ያለመሆን አንዱ አንዱን የመከተል ባህር ይኖራል። ወጣቶቹ ትልቁ ጉድለት ደግሞ ብዬ የማስበው አሁን ለምሳሌ ትምህርት ቤት ዩኒቨርሲቲዎች አካባቢ ሊሆን ይችላል። የተለያየ ቦታ ላይ ወጣቱ የሚያሳልፍበት ይኖረ የመጽሀፍት ቤቶች ሌላም ራስ ከሱስ ነጻ አድርጎ የሚያሳልፍባቸው ቦታዎች አይኖሩም። ስለዚህ በመንግስት በኩል ወጣቱን ሊያርፍበት ሊዝናናበት ሊማርበት የሚገቡ ቦታዎች ቢኖሩ የሚሰሩ ቦታዎች ቢኖሩ መልካም ነው ብዬ ልጅ ልጃለን ፍቅር ይባላል። ወደ ሱስ የሚገቡበት የሚያደርጋቸው ነገር አንደኛው የአቻ ግፊት ሊሆን ይችላል። ሁለተኛው ደግሞ ከስራ እድል ጋር በተያያዘ ለምሳሌ፣ አንድ ተማሪ ተመርቆ አሁን ስራ የማይሰራ ከሆነ ያው ቀን ሙሉ የሚውልበትና የሚያድርበት ቦታ ያንን ነው የሚሆነው እና የስራ እድል አንድ ነገር ነው። ሁለተኛ ደግሞ ከትምህርት ጋር በተያያዘ ምክንያት ሊሆነው ይችላል። ሰቡ ጋር በተያያዘ ራሱ ለምሳሌ አሁን ከባህል ጋር በተያያዘ በተለምዶ ያው ሱስ የምንላቸው ነገሮች እንደ ጫት፣ ሲጋራ ምናምን መጠጦችም ሊሆን ይችላሉ። የአንድ አካባቢ ማህበረሰብ ያንን እንትን የሚያተክር ከሆነ ከተለምዶ ከንትኑ ከባህሉ ጋር በተያዘ እንዲገፋፋ ያደርገዋል ማለት ነው። መፍትሄም ይሆናሉ ብዬ የምገምተው ነገር ሰው ብዙ ጊዜ በአቻ ግፊት ሊገፋ ይችላል እና ያንን ሁሉም ሰው ራሱ የህይወት እንትን መሮዎች ይዞ በራሱ መር ቢጓ ከአቻግፊት ይደናል ማለት ነው። ሁለተኛው ደግሞ የስራ እድል ቢመቻችለት፣ ሶስተኛ አሁን ያው ከሚታየው ነገር የትምህርት ድል ብዙም የለም ኢትዮጵያ ላይ እና የትምህርት ድል ቢመቻችለት መፍትሄ ሊሆን ይችላል። ሶስተኛው ደግሞ ከእንደየ አካባቢ ሁሉም ሰው ማህበረሰብ እንደየ አካባቢ ይለያያል እና ከዚያ ማህበረሰብ ከመጠጥና ከሱስ የሚገኘው እንትን የሚያመጣው ተጽዕኖ የራስ ተጽዕኖ ስላለው ከዚያ ተጽዕኖ ለመራት ያንን ባህል የሚጠቅመውና የሚጎዳውን ነገር እንትን ማወቅ አለበት ብዬ ነው ማምነው አምናለሁ። አለ መጀመሪያ ወደ እሱ የሚገቡበት ምክንያት በጓደኛ ሊሆን ይችላል። አንዳንዴ ደግሞ ይሆን አናዳጅ አጋጣሚ ሲያጋጥሟቸው ከሰዎች ሲያዩ ሊያሰፋኝ ይችላል ብለው ወደ እሱ ሊገቡ ይችላሉ። መፍትሄው እንግዲህ ሊሆን የሚችለው ምክር ሊያስፈልጋቸው ይችላል። ግን ምክር ደግሞ ሲለግሳቸው፣ አንድ ሰው ቀጥታው ችግራቸውን እንደዚህ እኮ አድርገሃል ብሎ መጥፎ ጎናቸውን በመናገር ሳይሆን መፍትሄው ይሄ ነው ብሎ ቀስ አድርገን አለስልሳ መናገር ያለብን። ሲቀጥል ደግሞ እራሳቸውም ደግሞ ብዙ ጊዜ በስራ አጥነት ይገባሉ። ስለዚህ ወደ ሌብነት፣ ወደ ሱስ ምናምን ሊገባ የሚችለው እና መንግስትም ቢሆን የተለያዩ ስራ እድሎችን ለወጣቶች ከፍቶ እንትን እራሳቸውን ቢዚ ቢያደርጉ ወደ ሱስና ወደ ተለያዩ ወንጀሎች ሊገቧ jiwa ghasina kicheni kwangu kipanzi eh ninakupenda kwa manzi eh licha kumthamini kama shilingi tatizo tarasi na upinyumbo ni zangu zangu kuna tazama mengi yanoni kwa mateso wala dakupenda sana unanoko na komando musikini penzi langu chini acha tena go little inatoka kesho kwa mzima አሁን እስቲ ደግሞ ወደ ቴክኖሎጂው መንደር እንዝለቅ። አይቱቶር ኢትዮጵያ ስለተሰኘው የኢትዮጵያውያን የበይነ መረብ ላይ አስኳላ አልሰማችሁ እንደው እንሆ። እኔና የእድሜ ኩዮች የተማርነው እንዴት ነበረ? ደብተርና ብዕር ሸክፈን መምህር አለበት ወደ ተባለበት ትምህርት ቤት በአጀብ ተመን አልነበረምን? የቀጣይ ዘመን ትምህርት ግን ከዚህ ልማድ ለውጥ የሚል መሆኑን ፍንጭ የሚያሳዩ ግኝቶች ብቅ ብለዋል። ወደ ትምህርት ቤት ከሚያቀኑ ተማሪዎች ጎን ለጎን ወደ ተማሪዎች የሚመጡ ትምህርት ቤቶችን ልናይ እንችላለን። ለዚህ ማሳያ እንዲሆንኝ ስለ አንድ የኢትዮጵያ የበይነ መረብ ላይ አስኳላ ትምህርት ቤት እነግራችኋለሁ። አይቱቶር ኢትዮጵያ ይባላል። ስም ውድ ተማሪዎች፣ ዛሬ ደግሞ እንደተለመደው የሰባተኛ እና ስምንተኛ ክፍል አይቱቶር ኢትዮጵያ ኬሚስትሪ ቪዲዮ ቡክ በውስጣቸው ምን ምን እንዳካትቱ በጥቂቱ እንቃኛለን። አብራችሁን ቆዩ። ኢትዮጵያ ውስጥ ያለውን ከረንት ላይ ያለውን ትምህርት በቴክኖሎጂ የመደገፍ ስራ ነው የሚሰራው። ከሰባተኛ ክፍል እስከ አስራ ሁለተኛ ክፍል ላይ ያሉ ተማሪዎች የኢትዮጵያን ካሪኩለም የኢትዮጵያን መምህራን የኢትዮጵያ ቴክኖሎጂ ኤክስፐርቶች አንድ ላይ በመሆን ልጆቹ የሚማሩትን ነገር በቪዲዮ፣ በአኒሜሽን፣ በፕሬዘንቴሽን ኦዲዮዎችን አንድ ላይ በመጨመር እጅግ በጣም ጣፋጭ እንዲሆን አድርገው ለልጆቹ ከሰባት እስከ አስራ ሁለተኛ ክፍል ላሉ ልጆች እንደ ሰፕሊመንታሪ እንደ ድጋፍ ሰጪ ማቴሪያሎች ያዘጋጃሉ። ያንን ቪዲዮዎች እነዛን ቪዲዮዎች ደግሞ ልጆቹ ስልካቸው ላይ ታብሌታቸው ላይ ቤታቸው ኢንተርኔት ካላቸው በዌብሳይት ኮምፒውተር ካላቸው በኮምፒውተር ይህንን ነገር ማየት የሚችሉበት ነገር ነው። ሲስተሙ ሳይድ ነው ያለው። መንበሩ በቀለን የሰማችሁት የኢትዮጵያ አንደኛና ሁለተኛ ደረጃ ተማሪዎችን አጋዥ ትምህርት ለመስጠት የተመሰረተው አይቱቶር መርሃ ግብር አንደኛ መስራች ነው። አይቱቶር ኢትዮጵያ በየደረጃው ለሚገኙ ተማሪዎች የሚሆኑ ማስተማሪያ ቪዲዮዎችና አኒሜሽኖች የተሰነዱበት ስፍራ ነው። በዚህ መልኩ የቀረቡት ማስተማሪያዎች ተማሪዎች የሚማሩት ትምህርት በቀላሉ እንዲሰርጽባቸው ያደርጋል ብለው ያምናሉ ፈጣሪዎቹ። አውታሩን የማዘጋጀት መንገድ ግን ቀላል የሚባል ስራ አልጠየቅም። ብዙ ዲፓርትመንቶች ናቸው ዝግጅቱ ላይ አንድ ላይ የሚሳተፉት መምህራኖች አሉ። ሌላም መምህራኖች ሆነው ደግሞ እነዛን መምህራን ኦዲት የሚያደርጉ አሉ። ቴክኖሎጂካሊ የቴክኒካል ቪዲዮ ኤዲተር ቲም አለ። አኒሜተር አለን። እነዚህ ሁሉ አንድ ላይ ሆነው ነው መጀመሪያ ስክሪፕት የሚጽፍ መምህር አለ ያንን ስክሪፕት እየጻፈ እያጠፋ ባ የተለያዩ ነገሮችን ፎርሙላዎችን እያሳየ ወርክአውት እየሰራ እዛ ስቱዲዮ ውስጥ ያንን ነገር ይሰራል እሱ የሠራውን ነገር ኦዲት የሚያደርጉት መምህራኖች ኦዲት ያደርጉታል ያንን ካለፈ በኋላ ደግሞ የሚቆራረጡ የሚጨማመሩ ይሄ ፋይንቲውን የሚደረጉ ነገሮችን ደግሞ ወደ ቴክኖሎጂ ዲፓርትመንት ይገባል። ያ ካለፈ በኋላ ደግሞ ይሄ መጽሐፎቻችን ላይ ሙከራ ነክ ነገሮች ሲሆኑ ወደ አኒሜሽን ዲፓርትመንት ይገባል። እዛ ውስጥ ደግሞ ያቺ ነገር በአይን ስትታይ ያው ምናልባት ታውቀዋለህ፣ ኢትዮጵያ ውስጥ ያለውን ነገር የላብራቶሪ ኢኩይፕመንት ማስመጣት ትልቅ ትልቅ ፕሮብሌም ነው አይደለም? በግል ኢኒሽቲቭ በመንግስት ትምህርት ቤቶች ላይም እና እነዛን የላብራቶሪ ኤክስፐሪመንቶች በስሪ አኒሜተሮች በመጠቀም ላብራቶሪ ውስጥ እንዳሉ ሆነው እነዛን ሙከራዎች የተወሰኑ ሙከራዎችን ማየት እንዲችሉ የአኒሜሽን ዲፓርትመንት አለ። ከዛ በኋላ እነዚህ ነገሮች ሁሉ ያል ከነገሮችን ደግሞ ተቀብሎ ደግሞ ወደ ዌብሳይት፣ ወደ ሞባይል አፕሊኬሽን፣ ወደ ዴስክቶፕ አፕሊኬሽን የሚያስተካክል ደግሞ የራሱን የቻለ ቴክኒካል ዲፓርትመንት ኦር ቴክኒካል ቲም አለ። አይቱቶር ኢትዮጵያ ላይ የሚቀርቡት አጋዥ የቪዲዮ መጽሐፍትና ማብራሪያዎች ዋጋቸውን ቃኘት ቃኘት አድርጌአለሁ። 49 ብር መቶ 147 ብር እስከ 196 ብር እያለ የሚያድግ ነው። ተማሪዎች በሚዘጋጅላቸው የይለፍ ቁልፍ አማካኝነት ወደ ድረገጹ ገብተው ትምህርቶቹን እንደሚከታተሉ ተገንዝቤ ያለሁ። አንዳንዶቹ ትምህርቶች እስከ አርባ ሺህ የሚጠጉ ሰዎች እንደገዟቸው በሺዎች የሚቆጠሩ ተመልካቾች ደግሞ እዚያው በየነ መረቡ ላይ እንዳዩቸው ተመልክቻለሁ። የአይቱቶር ኢትዮጵያ አንደኛ መስራች መንበሩ በቀለ እንደነገረኝ አውታሩ እዚህ ደረጃ ላይ የደረሰው የሚገጥሙትን መሰናክሎች እያለፈ ነው። ሁላችንም እንደምናውቀው ኢንተርኔት ብዙ ቦታ የለም። ያው ከተማዎች ላይ ነው በደንብ የሚገኘው። የኢንተርኔት ያለበትን ቦታ አቅም ያለው ሰው ካልሆነ በስተቀር ምናልባት ዋጋውም ከፍ ይላል እና ብዙ ሰዎች አይበረታቱም፣ እንት ሞራሉን አያገኙትም። ቪዲዮ አዘጋጅተው ኢንተርኔት ላይ ለቀው እንደዚህ አይነት ነገሮችን መስራት ነገር ላይ አይታይም። ከዛ ባሻገር ደግሞ ኮፒራይት ችግር አለ። ኮፒራይቱን በጣም ይፈሩታል። ስራው በጣም አድካሚ ስለሆነ ከምንም በላይ ያንን ነገር ሰርቼ በኋላ ደግሞ ይዤ ቦታ ኮፒ ይደረጋል የሚል ስራች አለ። እነዚህ ነገሮች ናቸው እስካሁን ያቆዩት እና እኛ ደግሞ ወደዚህ ስራ እንድንገባ ያደረገን ቴክኖሎጂ ላይ ነው። ረጅም ጊዜ የሰራ ነው እና አሁን ቴክኖሎጂ ላይ ስናይ አንድ ሰው የሚፈልገውን ነገር ኤክስፐርት ሌቭል የሚያደርሰውን ነገር ዩቲዩብ ላይ ማግኘት ይችላል። አሁን አሁን ባለንበት ሁኔታ ላይ ወደ እኛ ሀገር ስንመጣ ደግሞ መጽሐፎቻችን ብቻ ናቸው ሪፈሮቻችን። የተለየ እንኳን አፕሮች የምናገኝባቸው ኢትዮጵያዊ ኢትዮጵያዊ የሚሉ ነገሮች የሉንም፣ አልተሰሩም። ዛት ማች እናውቀዋለን። ኢንተርኔቱ ችግር አለ፣ ኮፒራይቱ ችግር አለ፣ የታወቀ ነው። ግን ያው ህልም ተፈርቶ ሳይተኛ አይታደርም እና ስራውን ጀመርነው። በጣም በብዙ ሺህ የሚቆጠሩ ቪዲዮዎች አመታትን ወስደን ነው ፕሮዲስ ያደረግነው። የአሜሪካውያን የበይነ መረብ ላይ ትምህርት ቤት ካህን አካዳሚን እንደ መነሻ ሀሳብ የወሰደው አይቱቶር ኢትዮጵያ ከመዋለ ሕፃናት ጀምሮ በመላ ሀገሪቱ ላሉ ተማሪዎች እንዲዳረስ እቅድ መያዙን የነገረን መንበሩ በቀለ በአንዳንድ ትምህርት ቤቶች አገልግሎቱ በነጻ የሚዳረስበትን ጥረት እንደጀመሩም ማጫውቶኛል። ትምህርት ለሀገር ያለውን ፋይዳ በመጥቀስም በህልማቸው የሚያምን ሁሉ እንዲያግዛቸው ግብዣ ያቀርባል። ትምህርት ላይ መስራት ማለት ትምህርት ለመናገር ሀገር ላይ መስራት ማለት ነው እና ይህ ሁሉም የማህበረሰቡ አካል አንድ ላይ ሆኖ የሚሰራው ስራ መሆን አለበት ብዬ አስባለሁ። ትምህርትን የአንድ አገር ህዝቦችን እትና ጭድ እያደረገ ስላለው የሐሰተኛ ዜናዎችና የጥላቻ ንግግሮች ስርጭት ለመወያየት በሳምንት ውስጥ ዶክተር እንዳልካቸው ጫላን ጋብዘን ነበረ። ከጽዮን ግርማ ጋር ያደረጉት ቆይታ በመቀጠል ይሰማል። በጣም አመሰግናለሁ። እግዜር ይስጥልኝ። ወደ መጀመሪያ ጥያቄ ላምራ። የተዛቡ መረጃዎች የጥላቻ ንግግሮችና የሐሰት ዜናዎች አንድ ማህበረሰብ ላይ የሚያስከትሉት ጉዳት ተብሎ ነጥብ በነጥብ ቢቀመጥ በአጭሩ ምንድን ነው? መጀመሪያው እንግዲህ ማህበረሰብ መካከል ያለውን መተማመን ወይም ትረስትን ችግር ውስጥ ይከታል። አንድ ማህበረሰብ ከአንድ ማህበረሰብ ጋር ያለው ግንኙነት በውጥረት የተሞላ እንዲሆን ያደርጋል። ስለዚህ በዋናነት ይሄ ነው የሚጠቀሰው። ሁለተኛው የዜና አውታሮች፣ መረጃ ምንጮች ተአማኒነታቸው ይቀንሳል እና የሚመጡት መረጃዎች በሙሉ እውነተኝነታቸው ጥርጣሬ ውስጥ ስለና ማሰራጫ ሚዲያዎች በሙሉ ችግር ውስጥ ይገባሉ ማለት ነው። ከዛ ባሻገር ደግሞ የሀሰት መረጃዎች በፖለቲካ ብቻ ሳይሆን በጤና ዘርፍም ትልቅ ቀውስ ውስጥ ይከታል ማህበረሰቡን ማለት ነው እና የፖለቲካ ብቻ ሳይሆን ሌሎች የማህበራዊ ትስስር መረጃዎችም ችግር ውስጥ ይገባሉ ማለት ነው እና በዋናነት ማህበረሰብን እርስ በርስ እንዳይተማመን ያደርጋል። የሚዲያ ተቋማት ወይም የዜና መሰራጫ ተቋማት ተአማኒነታቸው እንዲቀንስ ያደርጋል። በሃይማኖት ተቋማት መካከል እንዲሁ ውጥረት እንዲነግስ ያደርጋል ማለት ነው እና የሐሰት መረጃዎች፣ የተዛቡ መረጃዎች ከመንግስትና ማህበረሰብ ትስስር ባለፈ ማህበረሰብን እርስ በርስ ችግር ውስጥ የሚከት ውጥረት ውስጥ የሚከት ችግር ሊያመጣ የሚችል ነገር ነው ብዬ ነው ማምነው እንደ ኢትዮጵያ አገር ይሄ ነገር ቀድሞ አልነበረም ወይ ለምሳሌ አሁን የኢትዮጵያ መንግስት ወይም በጠቅላይ ሚኒስትር አብይ የሚመራው መንግስት ከመጣ በኋላ የሚፈጠሩ ጉዳዮችን ለማፈን ነው እንጂ ይሄ ነገር ቀድሞም የነበረ ነው ቀድሞም ተጣርቶ መረጃ ይቀርባል ማህበረሰቡ ስራውን ያከናውናል የሚል አስተያየት የሚሰጡ አሉ አሁን ያሉትን ነገሮች ለማፈን ነው የጥላቻ ነገር ግር የጥላቻ ንግግር የሚል ሀሳብ የሚመጣው የሚል የሚያነሱ አሉ። በሌላ ወገን ደግሞ አይ የለም የጥላቻ ንግግር አለ። ችግሩ ደግሞ የኢትዮጵያ ብቻ ሳይሆን ዓለም አቀፍ ነው የሚሉም አሉ። እስቲ ይህንን ጉዳይ ከኢትዮጵያ ሁኔታ ነው በአጠቃላይ ኢትዮጵያ ውስጥ በትክክል ይሄ ችግር ነበረ። አሁን ያለው ሪፎርም ለውጥ ወይም ደግሞ የሽግግር መንግስት ከመምጣቱ በፊት ኢትዮጵያ ውስጥ እንዲህ አይነት ችግሮች ነበሩ። መሰረታዊ የሆኑ ባህላዊ፣ ፖለቲካዊና ማህበራዊ መሰረቶች አላቸው። እነኚህ የጥላቻ ንግግርም የተዛባ መረጃ ልክ እኛ ኢትዮጵያ ውስጥ ጦር ከፈታ ወሬ ፈታው እንደሚባለው በአማርኛ ማለት ነው እና ባህላዊ መሰረታዊ የሆኑ ነገሮች አሉ ግን አሁን ችግር እየሆነ የመጣበት ምክንያት ምንድን ነው? በዋናነት የማህበራዊ ሚዲያ ትስስሮች በጣም በፍጥነት መረጃን የማሰራጨት ችሎታ አላቸው። ዲስትሪቢዩትድ ወይም ደግሞ የተሰራጩ ናቸው። ልትቆጣጠሩ በማትችበት መንገድ ነው መረጃዎች የሚሰራጩት ማለት ነው። ትልቁ ችግር ይሄ ነው። ድሮም ነበረ ልክ ነው። ግን ደግሞ አሁን መሰረታዊ መዋቅራዊ ለውጥ አምጥቷል ማህበራዊ ሚዲያዎች እንደዚህ አይነት መረጃዎች የማሰራጨት አቅማቸው፣ ፍጥነታቸው፣ ተደራሽነታቸው ከፍ ብሏል። ከዛ ባሻገር የማህበራዊ ሚዲያ ተጠቃሚ ያልሆኑት ማህበረሰቦችም የዚህ ችግር ሰለባ ናቸው። በምን ብት ኢትዮጵያ ውስጥ አሁን ያለው የሚዲያ ስርጭት የሚዲያ ተቋም ይዘት በብዛት መረጃውን የሚያገኙት የሚሰበስቡት ከማህበራዊ ሚዲያ ነው። ከማህበራዊ ሚዲያ ያገኙና በሬዲዮ በቴሌቪዥን፣ እንዲሁም በኅትመት ሚዲያዎች ያሰራጯቸዋል። የአንድን የመረጃ የህይወት ዑደት ብትመለከች በብዛት የሚጀመረው ከፌስቡክ ነው። ከዛ ከፌስቡክ ወደ ሬዲዮ ይሄዳል ወይ ወደ ቴሌቪዥን ይሄዳል። ስለዚህ የኢንተርኔት አገልግሎት ተጠቃሚ ያልሆኑ ሰዎችም በዚሁ አማካኝነት በዚህ በቴሌቪዥን በሬዲዮ እና በህትመት ሚዲያው አማካኝነት ያን የተዛባ መረጃ ያገኛሉ ማለት ነው። እና በፊት የነበረ ቢሆንም ችግሩ ስር የሰደደ ማህበራዊ፣ ፖለቲካዊ እና ባህላዊ መሰረት ያለው ቢሆንም አሁን ግን በፍጥነቱና በተደራሽነቱ ከፍ ያለ ደረጃ ደርሷል ማለት ነው እና በዚህ የተነሳ ኢትዮጵያ ውስጥ ብቻም አይደለም። እንደተባለው ዓለም አቀፋዊ ችግር ነው። በጣም ችግር ውስጥ ያለ ነው ማለት ያሉ ችግሮችን የመፍቻ መንገድ መቼም ሊኖር ይገባል እና በአጭር ጊዜ በረጅም ጊዜ የተለያዩ የመፍቻ መንገዶች ተብለው የተቀመጡ ነገሮች አሉ። እንደው እስቲ በአንተ በኩል በአጭር ጊዜ የመፍቻ መንገድ ናቸው የሚባሉትን ዘርዝርልን። በመጀመሪያ ደረጃ የመፍቻ መንገዱ እውነታን የሚያነጥሩ ተቋማት አቅማቸው እንዲገነባ ማድረግ፣ እውነታን የሚያመነጥሩ ወይም ፋክት ቼክ የሚያደረጉ ማለት ነው። እነዚህ ጋዜጠኝነት ተቋማት፣ የትምህርት ተቋማት፣ በየዩኒቨርሲቲ ያሉ የጆርናሊዝምና የግንኙነት ትምህርት ክፍሎች እነኚህ ስራ በአግባቡ እንዲሰሩ ማድረግ። ሁለተኛ ከመንግስት ነው። እንግዲህ አሁን በመንግስት በኩል በጣም በርካታ ትክክል ያልሆኑ የተዛቡ ወይም አንዳንዴም ውሸት የሆኑ መረጃዎች ይወጣሉ። ከመንግስት ተቋማት ከጠቅላይ ሚኒስትር ቢሮ ጀምሮ ያሉ የመንግስት ተቋማት የተሳሳቱ መረጃዎችን ለሕዝብ ያደርሳል። ስለዚህ መረጃዎች ለሕዝብ ከመድረሳቸው በፊት በጥንቃቄ ተመርምረው ተረጋግጠው ወይም ቬሪፋይ ተደርገው እንዲወጡ ማድረግ። የተሳሳቱ መረጃዎች በሚወጡበት ሰዓት ቶሎ ብለው እነኛ መረጃዎች የተሳሳቱ መሆኑ እንዲታወቅ ኃላፊነትን መውሰድ ይቅርታ መጠየቅም ካለ ይቅርታ መጠየቅ። እንግዲህ ሆን ብለው የሚሰሩትም ሰዎች ደግሞ በጣም በመጀመሪያ ደረጃ በኤቲክስ ወይም ደግሞ በስነ ምግባር እንዲታረሙ ማድረግ። በተደጋጋሚ በስነ ምግባር የማይታረሙ ከሆነ ደግሞ ወደ ህጋዊ እርምጃ መሄድ የሚሉ አሰራሮች አሉ። በረጅም ጊዜ ውስጥ እንግዲህ በዋናነት የሚዲያ ሊትሬሲ ወይም ደግሞ ሚዲያ እውቀትን ማህበረሰቡ እንዲጨምር ማድረግ ነው። ይሄ በትምህርት ዘመቻ መልክ የሚደረግ ብቻ ሳይሆን መሰረታዊ የሆኑ የትምህርት ካሪኩለሞች ላይ እነዚህ አይነት ነገሮችን ማካተት ያስፈልጋል። በየትምህርት ቤቱ የሚማሩ አሁን ሌሎች ሀገሮች የሚያደርጉት ነገር ምንድን ነው? እነኝህን ሚስ ኢንፎርሜሽን ዲስ ኢንፎርሜሽን፣ ወይም የተዛቡ መረጃዎችን፣ እውነተኛ ያልሆኑ መረጃዎችን፣ የጥላቻ ንግግሮችን ስር እንዳይሰዱ ከትምህርት ቤት ከካሪኩለም ተቀርጾ እንዲማሩ ማድረግ ነው። ይሄ የረጅም ጊዜ ክር ሊሆን ይችላል፣ ግን በዚህ በዚህ መልኩ ነው ሀገራት ይሄን ነገር እየተዋጉ ያሉ። እንግዲህ ጋቢና ላይ በጣም አጠር ያለ ሰዓት ስላለን ነው ሀሳብህን የቆረጥኩት። በእኛ በኩል ጋቢና ቪኦኤ የሚለው የወጣቶች ፕሮግራም ላይ ማክሰኞ ቀን ፋክት ቼኪንግ ወይም የጋቢና ማጣሪያ የምንለው ፕሮግራም አለን። በእርግጥ አዲስ ፕሮግራም ስለሆነ ብዙም ገና አድማጮችም እያወቁት አይደለም። ግን አንደኛው መንገድ ቅድም የጠቀስከው የሚዲያ ተቋማት ጋዜጠኞች ቬሪፋይ የተደረገ ወይም በጋዜጠኞች የተረጋገጠ መረጃዎችን ማውጣት አንደኛው ጠቃሚ መንገድ ነው ወይም የመፍትሄ ሀሳብ ነው በሚለው ላይ እኛም እንደሱ አይነት ፕሮግራሞችን እያዘጋጀን ነው። በሰፊው ደግሞ ይሄንን ለመቀጠል ጥረት እናደርጋለን። አንተንም መልሰን ለምሳሌ የሚዲያ እውቀትን መጨመር የሚዲያ ሊትሬሲ ላይ እንዴት ነው ማህበረሰቡ ይህንን እውቀት የሚጨመ ጀምረው የሚለውንም ውይይት ይዘን ተመልሰን እንገናኛለን፣ በቅርቡ በዚሁ ፕሮግራም ላይ። ለዛሬው በጣም አመሰግናለሁኝ፣ ዶክተር እንዳልካቸው ጫለ። አመሰግናለሁ። ሲሆን ዱኒያ ኦ ገፊያ ልፊያ ሩጫ ዱኒያ ለኔ ብቻ ዱንያ ዱንያ ኦ ድንግር ግርግር ግርግር ይዟታል። I take a bow, cause <laughs> can see what I'm not But but But i want to put me down

አብራችሁን ስላመሻችሁ በጣም ደስ ብሎናል አድማጮች። በነገ ዕለትም እንዲሁ በሳምንት ውስጥ ከተላለፉና በድጋሚ ብሰሟቸው መልካም ናቸው ያልናቸውን ዝግጅቶች ሰባስበን እንገናኛለን። አብሬያችሁ ያመሸሁት ሀብታሙ ስዩም ነበርኩ። ደናምሹልን ነገር